በኢትዮጵያ እየተተገበረ ያለው የአስቸኳይ ጊዜ አዋጅን ሽፋን በማድረግ ህገወጥ ድርጊት በሚፈጽሙ የጸጥታ ኃይል አባላት እና ሌሎች አካላት ላይ እርምጃ መውሰድ መጀመሩን የፍትህ ሚኒስቴር አስታውቋል። ሰሞኑን በህገወጥ መንገድ አስፈራርተው ከግለሰቦች ገንዘብ የተቀበሉ ሶስት የፌዴራል ፖሊስ አባላት እና አንድ ሲቪል ፍርድ ቤት መቅረባቸውን ሚኒስቴሩ አመልክቷል። ተመሳሳይ ድርጊቶችን በፈጸሙ ተጨማሪ የጸጥታ ኃይል አባላት እና ሌሎችም አካላት ላይ የመዛግብት ምርመራ እየተካሄደባቸው ነው ያሉት የፍትህ ሚኒስቴር ቃል አቀባይ አቶ አወለ ሱልጣን፣ ህብረተሰቡ ጥቆማ ማድረሱን መቀጠል አለበት ብለዋል። ፀሐይ ዳምጠው ተከታዩን ታስደምጠናለች። የአስቸኳይ ጊዜ አዋጁን መነሻ በማድረግ ጥሰት የሚፈጽሙ የጸጥታ አባላትና ሌሎች አካላት ጥቂትም ቢሆኑ መኖራቸውን መንግስት ስናገር የመጀመሪያው አይደለም። ሰሞኑን ይፋ የተደረገው ክስ ደግሞ መንግስት እርምጃ መውሰድ መጀመሩንና ጉዳያቸው ፍርድ ቤት የደረሰው የጸጥታ አባላት መኖራቸውን ያመላከተ ነው። እነዚህ ሶስት የጸጥታ አባላትና አንድ ሲቪል ተጠርጣሪዎች የተከሰሱበት ጥቅምት 23 2014 ዓ ምት በአዲስ አበባ ከተማ ልደታ ክፍለ ከተማ ወረዳ 9 ልዩ ቦታ ዲያፍሪክ ሆቴል አካባቢ የግል ተበዳይ በባለቤትነት ወደሚያስተዳድረው የንግድ መደብር በመግባት በፈጸሙት ድርጊት ነው። የፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣን ለአሜሪካ ድምጽ ሲያስረዱ ረዳትም ኢንስፔክተር ፍቃዱ ዘውዴ፣ ረዳት ኢንስፔክተር ይስቅ ዳካ፣ ረዳት ኢንስፔክተር ደሴ ዶጆ እና ከእነዚሁ ጋር ደግሞ በወንጀል የተሳተፈው ደግሞ አቶ ዳዊት ዳድ የሚባሉ አራት ሰዎች በተለይ አራተኛው ተከሳሽ የኢንሳ ወይም የመረጃ መረብ ደህንነት መስሪያ ቤት ባልደረባ መስሎ በመገኘት ሌሎቹ ደግሞ የፖሊስ አባልነታቸውን በመጠቀምና ከአስቸኳይ ጊዜ አዋጅ ጋር ተያይዞ ግለሰቡን አንትን በቁጥጥር ስር ለመዋል የመጣ ነው። ከአስቸኳይ ጊዜ አዋጅ አንጻር ወይ ደግሞ ከቁጥር ህግ ብትፈልግ ትፈልጋለ ብለው ነው እንግዲህ ከሚኖርበት ቤት ይዘውት በነበሩት መኪና ይዘውት ከራቁ በኋላ የሚንዲለቁት እንደ አንድ ሚሊዮን ብር ትጠ ብለው ይጠይቁታል። ይህን ካቀረቡ በኋላ በተፈጠረ ድርድር በስተመጨረሻ ከግል ተበዳዩ ሁለት መቶ ስልሳ ሺ ብር ወደ አንደኛ ተከሳሽ አካውንት እንዲገባ በማድረግ ይህንኑ ገንዘብ እንግዲህ አራቱን ተካፍለውት ነው ያልተገባ ጥቅም በማግኘት ወይም ና ወንጀል ፈጽመው ያንን ገንዘብ መጠቀም የቻሉት። አስቸኳይ ጊዜ አዋጁን ተገን በማድረግ ብዙ ወንጀሎች ሊፈጸሙ ይችሉ ነበር። በር ያሉት አቶ አወል አሁን ባለው ሁኔታ በተደራጀ መልክ ምርመራው ተጠናቆ ለአቃቤቅ የቀረበው መዝገብ አንድ መሆኑን ገልጸው ሌሎች መሰል መዝገቦች ይኖራሉ ሲሉም አብራርተዋል። አሁን ባለን ተጨባጭ ሁኔታ አቃቤቅ የተጠናቀቀ መዝገብ ቀርቦለት ክስ መስቶ ጉዳዩን ወደ ፍርድ ቤት ለመጀመሪያ ጊዜ ወሰደ። በተመሳሳይ ወንጀል ማለት ነው። ይሄ መጀመሪያው ነው። ነገር ግን በምርመራ ላይ ያሉ ወንጀል መዝገቦች የሉ ማለት አይደለም። ምርመራ እያከናወንባቸው ያሉ መዛግብቶች አሉን። ማህበረሰቡም ጥቆማ እያቀረበ ነው። የወንጀል ምርመራዎች እየተደረጉን ያሉ ወደ ወንጀል ምርመራ ሄዶ እንክሮ መብቱን ለማስከበር የሚችል ሰው አጋጥሟቸው ቃሉ የሚሰጥበት ሁኔታ ተፈጥሮ ምርመራ ተከናውኖ መዝገቡ እዚህ የደረሰው መዝገብ ይሄ ይሁን እንጂ በተለያዩ ቦታዎች ላይ እንደዚህ አይነት መሰል ተግባራት የሚፈጸምበት እድል ሊኖር እንደሚችል ማሳያ ነው ማለት ነው። ይህ ሲባል እንግዲህ ሁሉንም ፖሊሶች የሚመለከት አይደለም። የሙያዊ ዲስፕሊንን የተላበሰ ፖሊስ የመኖሩን ያህል በእንደዚህ አይነት ተግባር ላይ የሚሰማሩ በእንደዚህ አይነት ተግባር ላይ የሚሳተፉ የፖሊስም የጸጥታ አባላትም መኖራቸውን ግን የሚያመላክት የወንጀል ተግባር ብሎ ማሳት ይቻላል። የአስቸኳይ ጊዜ አዋጁ የሕብረተሰቡን ደህንነት ለመጠበቅ የታወጀ ነው። ነገር ግን አንዳንድ ስነ ምግባር የጎደላቸው አካላት የተሰጣቸውን አደራና ኃላፊነት ወደ ጎን ትተው ለራሳቸው ጥቅም ያውላሉ ሲሉ አቶ አወል አክለዋል። በተለይ በአስቸኳይ ጊዜ አዋጁ በጥብቅ የተከለከሉ መደበኛ የነዋሪነት መታወቂያ መታወቂያና የተለያዩ ሀሰተኛ ሰነዶች ጭምር በገንዘብ የሚሰጡ አካላት በህግ ተጠያቂ እንዲሆኑ ለማድረግ እየተሰራ ነው ሲሉ ቃል አቀባዩ ገልጸዋል። በክልሎችም ጭምር አሁን ቋሚ መታወቂያዎችን መስጠቱ የተከለከለበት በአሁኑ ጊዜ የአስቸኳይ ጊዜ አዋጁ ያስቀመጣቸውን ክልከላዎችም ጭምር እየጣሱ በወንጀል የሚሳተፉ ሰዎች እንዳሉ የሚያሳዩ የሚጠቁሙ የወንጀል ምርመራ መዛግብቶች አሉ። ገና ያልደረሱ ለክስ ያልበቁ በመመራ ሂደት ላይ ያሉ ተቀሳችሁ ለቁጥጥር ስር ለማዋል ጥረት እየተደረገባቸው ያሉ መዝገቦች አሉ። እነዚህ መዛግብቶች እንግዲህ በረገችን ላይ ካቸው ከአስቸኳይ ጊዜ አዋጅ ጋር ተያይዞ እየተደረጉ ያሉ ወንጀል መመሪያዎች ቀላል የሚባል ቁጥር አይደለም ያላቸው ብዙ ናቸው። ነገር ግን አሁን ካለው በጣም ሰፊ ከሆነ የወንጀል መከላከል ስራ ጋር ተያይዞ የወንጀል ክስ ለመመስረት የሚያስችል ስራውን ለመስራት ከተፈጸሙት ወንጀል ብዛት አንጻር ጊዜ ይወስድ ይሆናል እንጂ ምርመራዎቹን ከስር ከስር እያጠናቀቁ ክስ መመስረት የሚቻልበት ሁኔታ ሲኖር ክስ መመስረትን የምንሄደው በቅርብ ጊዜ የምንፍርድ ቤት የምንልካቸው ቀላል የማይባል ቁጥር ያላቸው መዛግብቶች አሉ የሀሰተኛ ሰነድ ዝግጅት መታወቂያ ሌሎችም መሰል በሀሰት የሚዘጋጁ ሰነዶችን እያዘጋጁ ለግለሰቦች የሚሸጡ ወይም ደግሞ የሚያዘጋጁ በወንጀል ተግባር ላይ የሚሳተፉ ሰዎችን በቁጥጥር ስር የመዋል ተግባሩ ይቀጥላል በምደርሰው ጥቆማ የጸጥታ ኃይሎች በግለሰቦች ቤት ላይ ብርበራ ሲያከናውኑ መጣስ የሌለባቸው መብቶች ናቸው ያሉት ولكن <applause> اضافه የቤቱን በሚገባበት ጊዜ የፖሊስ አባል መሆኑን የሚያሳይ መታወቂያ ሊያሳይ ይገባል። ለምሳሌ የፖሊስ ማንነቱን የሚገልጽ መታወቂያ ሲጠይቀው እኔ የመጠየቅ መብት የለም ሊሉ አይችልም። ቢኮዝ መበርበር ነው እንጂ የሚችለው ማንነቱን ሳያራገጥ ከሆነ የእሱን ልብስ ለብሶ ሲቪል ይዛት ሰው የቤት ሊፈትሽ ቢመጣ በምን እንደሚለየው ማህበረሰቡ። ስለዚህ ማህበረሰቡን በአቋራጭ ለመበልጸግ በአቋራጭ ያልተገባ ጥቅም ለማግኘት ሰዎች ያሉባቸውን ስጋቶችን ተጠቅሞ ጥቅም ለማግኘት የሚፈልግ ሰውን ቢተር ለማድረግ ወይም ለመከላከል የዛ ሰውዬ የፖሊስ አባል መሆን በሚገባ መረጋገጥ መቻል መጨረሻ አለበት። ስለዚህ ግለሰቦች ቤታቸውን እንዲፈትሽ የመጣውን ሰውዬ መጠየቅ መታወቂያ የመጠየቅ መብት አላቸው። ይሄ አይከለከልም። ስለዚህ ፖሊስም መታወቂያ የሚጠይቅበት ጊዜ ያንን መ አሳይቶ ፖሊስ ነኝ የስር ትእዛዝ ከጠየቁት የስር ትእዛዝ ማምጣት ግዴታ አይደለም። ከሶስ ጊዜ አዋጅ ውስጥ ያለ ነው። የሶ ጊዜ ትእዛዝ እስከማወጣ ድረስ የሚፈጸሙ ወንጀሎች ማህበረሰቡን የአካባቢውን ሰላም ያናጋሉ። ስለዚህ በፍጥነት ህገ መውሰድ እርምጃ የእናንተ እንደነት ስለሆነ የምጠብቀው። ስለዚህ አንድ ጠይቁኝ አይገባም የሚል ማብራሪያ ሰጥቶ በአክብሮት ያንን ቤት በትህትና በተረጋጋ መንፈስ ያንን ቤት በሚገባ መፈተሽ መቻል አለበት። ሲፈተሽ ሲበረብር ደግሞ እቃዎች እንዳይበላሹ፣ እንዳይጠፉ፣ እንዳይባክኑ ጥንቃቄ ማድረግ መቻል አለበት። በኢትዮጵያ ባለው የሰላም ችግር ምክንያት የታወጀውን የአስቸኳይ ጊዜ አዋጅ አንዳንድ ኃላፊነት በማይሰማቸው ግለሰቦች ለግል ጥቅማቸው ለማዋል ሲሯሯጡ ይታያሉ ያሉት አቶ አወል ህብረተሰቡ መሰል ችግር ከማንኛውም አካል ካጋጠመው ለሚመለከተው አካል ጥቆማ በማድረስ መተባበር ይኖርበታል ሲሉም አሳስበዋል። Lamir kadin tsahai ka disa bam.